የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መስከረም 26 2016 ዓ ም ዝግጅታችን ጀመረ። ጣልቃ ገብነት በበዛበት የአፍሪካ ቀንድ ተለዋዋጭ ፖለቲካ የቀጠናው ሀገራት በጋራ ሊሰሩ እንደሚገባ ምሁራን አሳሰቡ። ቀይ ባህርን ተከትለው ወደ ተከራይተው ወታደራዊ ጦር ሰፈር መስርተው የሚንቀሳቀሱ አንዳንዴ የሚዋደዱ በአንድ ወራ ሊሰለፉ የሚችሉ አንዳንድ ጊዜ ግን ደግሞ ተጻራሪ የሆነ የፖለቲካ ኢኮኖሚ እሳቢዎችን የሚያራምዱ መንግስታት እንዲከማቹ ሆኗል። እነዚህ መንግስታት የራሳቸውን ብሔራዊ ፖለቲካዊና ኢኮኖሚያዊ ጥቅም ለማራመድ ጠላት የሚሏቸውን ለመቆጣጠር በአካባቢው ተጽዕኖ ፈጣሪ ሆነው ለመቀጠል በዲፕሎማሲያዊ ግንኙነቶች በኢኮኖሚያዊ ግንኙነቶችን ጨምሮ የፖለቲካዊ ወዳጅነትን ወታደራዊ የጋራ ስምምነቶችን በማድረግ እዛ አካባቢ ላይ ጠንካራ ሆነው የመንቀሳቀስ አዝማሚያዎችን ያሳያል። የሰማችኋቸው በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናት እንዲሁም ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ናቸው። ሙሉ ዘገባው ከዜና በኋላ ይቀርባል። ሌሎች የሀገር ውስጥና ዓለም አቀፍ መሰናዳዎች እንዲሁም ደግሞ የሙዚቃ ቃና በምሽቱ ከያዝናቸው መሰናዳዎች መካከል ናቸው። ሰላም ጤና ስጥልን። የተከበራችሁ አድማጮቻችን እንደምናምሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ በመምራት አብሬያችሁም ቆየው አይደን ገረሙ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ አምሃሪክ ዶት ቪኒስ ዶት ኮምን በመጠቀም በቀጥታ ማዳመጥ ትችላላችሁ እስከ ምሽቱ አራት ሰዓት ድረስ አብረናችንን እናንተም አብራችሁን ቆዩ አሁን የሰዓቱን የዓለም ዋና ዋና ዜናዎች እናስደምጣችሁ እንደምን አመሻችሁ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ የሱዳን ሕዝብ በአደገኛ ሁኔታ ውስጥ እየኖረ መሆኑንና ዓለም ድጋፍ ካላደረገላቸው ሁኔታው እየከፋ ሄዶ ትልቅ ጉዳት እንደሚያስከትል አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አስታወቁ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ከስድስት ወራት በፊት ሁለቱ ተቀናቃኝ ጀነራሎች ወደ ጦርነት ከገቡ ወዲህ ሱዳን በዓለም በከፍተኛ ፍጥነት እያደገ የሚሄድ የመፈናቀል ቀውስ ያለባት ሀገር ሆናለች። እስካሁን 5.4 ሚሊዮን የሚጠጉ ሰዎች በሱዳን ውስጥ ተፈናቅለዋል ወይም ወደ ጎረቤት ሀገሮች ተሰደዋል። የተባበሩት መንግስታት ድርጅት የሱዳን ሰብአዊ ጉዳዮች አስተባባሪ ክሌመንቲን ኩዌታ ሳላሚ እንደሚሉት በቀን በአማካይ ከ30 ሺህ በላይ ሰዎች ልብሳቸውን ብቻ ይዘው ይሰደዳሉ። ሳላሚ በጄኔቫ ለአንድ ሳምንት ባደረጉት ቆይታ ከእርዳታ ሰጪ ሀገራት ጋር ተገናኝተው በጣም ዝቅተኛ የገንዘብ ድጋፍ እየተደረገለት ላለው የሱዳን ሰብአዊ ቀውስ እርዳታ እንዲደረግ ጠይቀዋል። በሱዳን የነፍስ አድን እርዳታ ለሚያስፈልጋቸው ከ18 ሚሊዮን በላይ ሰዎች ድጋፍ ለማድረግ ከተጠየቀው 2.6 ቢሊዮን ዶላር ውስጥ እስካሁን የተገኘው አንድ ሶስተኛው ብቻ ነው። ሰላሚ እንደሚሉት በሱዳን የሚገኙት ሰባ በመቶ ሆስፒታሎች አገልግሎት የማይሰጡ በመሆናቸው ሱዳናውያን የጤና አገልግሎት ማግኘት አይችሉም። በተለይ በሀገሪቱ እየተከሰተ ያለው ከባድ የጎርፍ መጥለቅለቅ አደጋ ተጨማሪ የውሃ ወለድ በሽታዎችን ሊያስከትል እንደሚችል በተሰጋበት እና በአንዳንድ የሀገሪቱ አካባቢዎች የኮሌራ ወረርሽኝ በታወጀበት ወቅት የጤና አገልግሎት አለመኖሩ እጅግ አሳሳቢ መሆኑን የመንግስታቱ ድርጅት ባለስልጣኗ አብራርተዋል። በደቡብ ምዕራብ ኒጀር ዋላም የተሰኘች ከተማ ውስጥ የሚገኙት አራት መቶ የፈረንሳይ ወታደሮች ሀገሪቱን ለቀው መውጣት እንደሚጀምሩ የኒጀር ወታደራዊ መሪ አስታውቋል። ይህም ፈረንሳይ በግጭት በሚታወሰው የሳል ቀጠና የነበራት ተጽዕኖ ላይ ተጨማሪ ጉዳት እንደሚያደርስ ተገልጿል። የፈረንሳይ ጦር ከኒጀር መውጣቱ በሐምሌ ወር ስልጣን የተቆጣጠሩት የጦር ኃይሎች ቁልፍ ጥያቄ ነበር። ፈረንሳይ መጀመሪያ ላይ የጁንታውን ሕጋዊነት ለመቀበል ፈቃደኛ ባለመሆን ተቃውማ የነበረ ቢሆንም ባለፈው ወር ፕሬዚዳንት ኢማኑኤል ማክሮን ከኒጀር ጋር ያላቸውን ወታደራዊ ትብብር ለማቆምና አንድ ሺ አምስት መቶ የሚሆኑ የፈረንሳይ ወታደሮችን ለማስወጣት ውሳኔ አሳልፈዋል። ይህም ምዕራባውያን አማጽያንን ለመመከት በሚያደርጉት ጥረት ላይ ከፍተኛ ክፍተት ፈጥሯል። ጁንታዋ አክሎ አብዛኞቹ የፈረንሳይ ወታደሮች የሰፈሩበት በዋና ከተማዋ ኒያሜ የሚገኘው የአየር ጦር ሰፈርም በአመቱ መጨረሻ ላይ እንደሚፈርስ አስታውቋል። ባለፉት ሶስት አመታት ውስጥ የቀድሞ የአፍሪካ ቅኝ ግዛቶቿ ላይ ያላት ተጽዕኖ የቀነሰባት የሄደችው ፈረንሳይ በጉዳዩ ላይ እስካሁን ምንም ምላሽ አልሰጠችም። ሆኖም ሐሙስ እለት ከፓሪስ የወጣው መግለጫ ከኒጀር የመውጣቱ ሂደት በዚህ ሳምንት እንደሚጀመርና በአመቱ መጨረሻ እንደሚጠናቀቅ ዝርዝር ሁኔታዎችን ሳይገልጽ አመልክቷል። እያደገ የሄደውን ጸረ ፈረንሳይ ስሜት ተከትሎ በማሊ በቡርኪና ፋሶ እና በኒጀር መፈንቅለ መንግስት ያካሄዱት መሪዎች ከፈረንሳይ ጋር ያላቸውን ግንኙነት እያቋረጡ ነው። እስራኤል የጋዛ ሰርጥን ከሚቆጣጠሩት የሐማስ ታጣቂዎች ጋር ጦርነት ላይ ነች ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታወቁ። የጋዛ ሰርጥን የሚያስተዳድሩት የሐማስ መሪዎች ቅዳሜ ረፋድ ላይ በእስራኤል የተለያዩ አካባቢዎች ከፍተኛ ጥቃት ከከፈቱ ወዲህ ኔታንያሁ የመጀመሪያ መልእክታቸውን በቴሌቪዥን ለህዝብ አስተላልፈዋል። ጠቅላይ ሚኒስትሩ ተጠባባቂ ወታደሮች እንዲጠሩ ያዘዙ ሲሆን ሐማስ እስካሁን ድረስ አይቶ የማያውቀውን ዋጋ ይከፍላል ሲሉ ቃል ገብተዋል። ጦርነት ላይ ነን ሲሉ አስረግጠው የተናገሩት ኔታንያሁ ዘመቻ ወይም ከበባ እያካሄድን አይደለም፣ ጦርነት ላይ ነን ብለዋል። ኔታንያሁ አክለው ጦራቸው በሐማስ ታጣቂዎች የተወረሩትንና ከእስራኤል ወታደሮች ጋር ውጊያ የተካሄደባቸው የሚገኙትን ከተሞች እንዲያስለቅቁ አዘዋል። ቅዳሜ ዕለት ሐማስ በሺዎች የሚቆጠሩ ሮኬቶችን በእስራኤል ላይ የተኮሰ ሲሆን በደርዘን የሚቆጠሩ ተዋጊዎች ከፍተኛ ጥበቃ የሚደረግባቸውን ድንበሮች አልፈው እንዲገቡ ልኳል። ድርጊቱ እስራኤል በበዓል ቀን ባልጠበቀችው ሁኔታ የተፈጸመ ከፍተኛ የኃይል ወረራ መሆኑን ተገልጿል። በጋዛ ድንበር ላይ ለሳምንታት ከዘለቀ ውጥረት በኋላ ሐማስ ጥቃቱን እንዲከፍት ምን እንዳነሳሳው እስካሁን አልታወቀም። ሆኖም የሐማስ ወታደራዊ ክንፍ መሪ የሆኑት መሐመድ ዲየፍ አልቃው ሳውሎ ንፋስ ሲሉ የጠሩትን ዘመቻ መጀመራቸውን አስታውቀዋል። ዲየፍ በተቀረጸ ድምጽ ባስተላለፉት መልዕክት ሲበቃ ይበቃል ያሉ ሲሆን ከምስራቅ ኢየሩሳሌም እስከ ሰሜናዊ የእስራኤል ክፍል የሚገኙ ሁሉም ፍልስጤማውያን ትግሉን እንዲቀላቀሉ ጥሪ አድርገዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ በማዳመጥ ላይ የምትገኙት በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ፈርቹ አልቸናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። መሰናዶውን በመምራት የደንገረመው ጽዮን ግርማ፣ በአርቶቱ ስርጭቱን በማቀናበር ንጉሱ ታምሬ። አብረናችሁ እናመሻለን። አሁን ወደ ዘገባዎቻችን እንሻገር። የአፍሪካ ቀንድና የቀይ ባህር አካባቢ ከመልክአ ምድራዊ ዘርፈ ብዙ ፋይዳው አኳያ የተለያዩ ዓለም አቀፍ ኃይሎች፣ ፍላጎቶችና ጥቅሞች መስህብና መናኸሪያ እንደሆነ ይታወቃል። የቀንዱ ሀገራትና ቀጠናዊ ተቋማትም እጅግ ተለዋዋጭ የሆነውን የእነኝህን ሉዓላዊ ኃይሎች ፍላጎቶችና ጥቅሞችን ታሳቢ በማድረግ የሕዝቦቻቸውን ጥቅም ለማረጋገጥ በጋራ መስራት ባለባቸው ወቅት ላይ እንደሚገኙ የአሜሪካ ድምጽ ያነጋገራቸው ምሁራን ያስገነዝባሉ። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናት ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ ልዕለ ሀያላን ሀገራትን ጨምሮ ልዩ ልዩ ጥቅሞች ያላቸው አካላት ከመቼውም ጊዜ በተለየ በቀይ ባህር አካባቢ ላይ አተኩረው እየተሰባሰቡ እንዳሉ ይገልጻሉ። ከዚህ ጋር በተያያዘም በቀንዱ ሀገራት የውስጥ ፖለቲካ ላይ የበዙ ጣልቃ ገብነቶች እየታዩ እንደሆነ ዶክተር ሳሙኤል ይናገራሉ። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊው የፖለቲካ ተንታኝ አብዱራህማን ሰይድ በበኩላቸው በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ ለውጦች የቀይ ባህር አካባቢን ተፈላጊነት እየጨመሩ ስለመምጣታቸውም ያመለክታሉ። አስማማየነው ያጠናቀረው ዘገባ ይቀጥላል። የቀይ ባህር መልክዓ ምድራዊ አቀማመጥ የአፍሪካ ቀንድ ሀገራትን ከመካከለኛው ምስራቅና ከአውሮፓ ሀገራት ጋር በቀላሉ ለማገናኘት የሚያስችል ወሳኝ ስትራቴጂካዊ ስፍራ ነው። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ እንደሚሉት የስትራቴጂያዊ ስፍራ በተለይ ለአካባቢ ሀገራት የሰላምና ደህንነት ሁኔታና ለዓለም አቀፉ የንግድ ስርዓት መሳለጥ ትልቅ ፋይዳ ያለው በመሆኑ የሀያላን ሀገራትን የፖሊሲ ትኩረት ስቧል። በዓለም ላይ ወደ ዘጠኝ አስር አካባቢ ካሉ ቾክ ፖይንቶች የምንላቸው ወይም ደግሞ ዓለማትን የሚያስተሳስሩ ወሳኝ የባህር ላይ ንግድ የሚደረግባቸው አካባቢዎች ሁለቱ የሚገኝበት ነው። የስዊዝ ቦይ የምንለው ግብፅ አካባቢ ያለው እና የባብ ኤል መንደብ የምንለው የባህር ቀጫጭን ሰርጦች የሚገኝበትም አካባቢ ነው እና ይሄ የአለም ንግድ የሚሳለጥበት በጣም ትልልቅ የምንላቸው ወታደራዊ ከወታደራዊነትን ባሻገር ደግሞ ለሲቪል አገልግሎት የሚውሉ ቁሶች፣ የሰዎች እንቅስቃሴ የሚደረግበት ከፍተኛ መስመር ነው እና ለአካባቢው ሀገራት ብቻም ሳይሆን ከዛም ባሻገር ላሉ ታላላቅም ከዛም በአነሰ መልኩ ሊገለጹ የሚችሉ መንግስታት በጣም ወሳኝ የሆነ መስመር ነው። የመተላለፊያ የንግድ ማሳለጫ መስመር ነው ብለን በአጭሩ ልንገልጸው እንችላለን ፋይዳውን። አብዱራማ ሰይድ ኑሯቸውን በእንግሊዝ በማድረግ የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉ ኤርትራዊ የፖለቲካ ተንታኝ ናቸው። በዓለም ፖለቲካዊ ስርዓት ላይ እየታዩ ያሉ አሁናዊ ለውጦች የቀይ ባህርን አካባቢ ተፈላጊነት እየጨመረው እንደመጣም ያመለክታሉ። በአሁኑ ጊዜ የሚታየው ያለው አዲስ የዓለም ኦርደር እየመጣ ያለ ይመስላል። በተለይ የቻይና እድገት የኢኮኖሚና የወታደራዊ እድገት የቻይና የሩሲያ ደግሞ የነበራትን የሶቪየት ህብረት ኢንፍሉወንስ ለማስመለስ የምትሞክርበት ያለ ጊዜ ነው። ህንድ ቱርኪያ፣ ብራዚልም እነዚህም በንዑስ ደረጃ ያላቸው ጠቀም ጥቅም በዓለም አካባቢ ሊያረጋግጡ የሚፈልጉበት ያለበት ጊዜ ነው ያለነው ማለት ነው። እና ይህን ያለነው ጊዜ የሽግግር ጊዜ ሊባል ይቻላል። ጊዜ እንግዲህ ከአንድ በአሜሪካ የሚተዳደር ዓለም ወጣ ብሎ ወደ ከአንድ በላይ ሊያስተዳድረው የሚችል አለም እየታየ ነው ያለው እና በዚህ ምክንያት ቢነቱ እንግዲህ ለእነዚህ የአፍራሲዮን ለዛ አፍሪካ ቀንድ የሚኖሩት ሕዝቦች በጣም ዜ ወደ ጦርነትም ሊያስገባቸው የሚችል ሁኔታዎች ይፈጠራሉ። አንዳንድ ጊዜ ደግሞ በጥሩ ተደርጎ ከተተዳደረ ምናልባት ጠቀሜታም ከመስራቁም ከምዕራቡም ሊያመጣላቸው የሚችል ሁኔታዎች እየተፈጠሩ ነው ያሉች በአሁኑ ጊዜ። ባለፉት ሁለት አስርት ዓመታት በመካከለኛው ምስራቅና በአፍሪካ ቀንድ የቀይ ባህርን መልክዓ ምድራዊ ፋይዳ ማዕከል ያደረጉ በርካታ ለውጦች ተካሂደዋል። ከኒህም ውስጥ የቻይና ተገዳዳሪነት ያለማቋረጥ መቀጠል በሎላዊ የኃይል ሚዛን ለውጥ ትልቁን ድርሻ ይወስዳል። ኢትዮጵያን ጨምሮ የቀንዱ አገራት ከቀይ ባህር ጋር ታሪካዊና ኢኮኖሚያዊ ትስስር እንዳላቸው የሚገልጹት ምሁሩ ዶክተር ሳሙኤል ከቅርብ ዓመታት ወዲህ ባለወደብ አገራት ለሌሎች አገራት ወታደራዊ እንቅስቃሴዎች የማከራየት ልምድ መጠናከሩን ይገልጻሉ። ይህም የቀይ ባህር ቀጠና ብዙ ብሔራዊ ፍላጎቶች የሚስተናገዱበት እየሆነ እንዳለ አስረጅ ነው ይላሉም። ባለፉት ሁለት አስርት ዓመታት አካባቢ ጀምሮ የተፈጠሩ እውነቶች የባህር በር በተለይ በጅቡቲ አካባቢ ላይ፣ ኤርትራ ላይ፣ ሶማሊያ መሰረታዊ ጠንካራ የሆነ ማዕከላዊ መንግስት አለመኖሩን ተከትሎ ሃርጌሳ ሶማሌላንድን በነጻነት የመንቀሳቀሱ ሁኔታዎችን ተከትሎ የተፈጠሩ መጤ የሚባሉ ሌላ አካባቢ ያሉ ሀያላን ሀገራት የመሰባሰብ አዝማሚያ ይታያል። እንደምታውቀው ወደ ከአስር ማያንሱ በአፍሪካ ቀንድ አካባቢ የቀይ ባህርን ተከትለው ወደ ተከራይተው ወታደራዊ ጦር ሰፈሩ መስርተው የሚንቀሳቀሱ አንዳንዴ የሚዋደዱ በአንድ ወራ ሊሰለፉ የሚችሉ አንዳንድ ጊዜ ደግሞ ተጻራሪ የሆነ የፖለቲካ ኢኮኖሚ እሳቤዎችን የሚያራምዱ መንግስታት እንዲከማቹ ሆኗል። እነዚህ መንግስታት በመጀመሪያ እና በመሰረታዊ በሆነ መልኩ ያሰፋፈራቸው በአካባቢው ያለ ሽብርተኝነትን፣ የባህር ላይ ውንብድናን ለመከላከል በቀጠና ያሉ ሀገራትንም ለማገዝ የሚል እንደምታ ያለው ቢሆንም በዛው ልክ ደግሞ ፈረንጆቹ ነፃ የሆነ ምሳ የለም ፍሪላንች የለም እንደሚሉት ደግሞ የራሳቸውን ብሔራዊ፣ ፖለቲካዊና ኢኮኖሚያዊ ጥቅም ለማራመድ ጠላት የሚሏቸውን ለመቆጣጠር በአካባቢ ተጽዕኖ ተፈጣሪ ሆኖ ለመቀጠል በዲፕሎማሲያዊ ግንኙነቶች በኢኮኖሚያዊ ግንኙነቶችን ጨምሮ የፖለቲካዊ ወዳጅነትን ወታደራዊ የጋራ ስምምነቶችን በማድረግ እዛ አካባቢ ላይ ጠንካራ ሆኖ የመንቀሳቀስ አዝማሚያዎችን ያሳያሉ። የቀጣናው ፖለቲካ ተንታኝ የሆኑት አብዱራማን ሰይድ ሌላ አያሌ ሀገራትን ጨምሮ የተለያዩ ጥቅሞች ያሏቸው ኃይሎች በቀይ ባህር አካባቢ መሰባሰባቸው ከቀንዱ ሀገራት የውስጥ ፖለቲካ አለመረጋጋት ጋር ተዳምሮ ጣልቃ ገብነቶች እንዲበዙ ማድረጉን ይገልጻሉ። እነዚህ ታላላቅ ሀገሮች የራሳቸውን ጥቅም ነው ቅድሚያ የሚሰጡት እና ለራሳቸው ጥቅም ሲሉ አንዳንድ ጊዜ እዛ ውስጥ ያለው አሰላለፍ የአፍሪካ ቀንድ ሀገሮች እንግዲህ አንዱ ወደ ቻይና ሚሄድ ከሆነ ሌላው ወደ ራሽያ ሊሄድ ነው፣ ወደ አሜሪካ ሊሄድ የሚችል ሁኔታዎች ሊፈጠሩ ይችላሉ። እንደዛ ከተፈጠረ እንግዲህ አዲስ አሰላለፍ፣ አዲስ ኬዮስ ይፈጠራል። እዛ በአዲስ ኬዮስ ደግሞ ብዙ እልቂት ሕዝቡ ላይ ሊፈጠር ይችላል። ግን ለ ጉዳቱ ሊበዛ ነው ማለት ነው ለአፍሪካ ቀንድ ህዝቦች። በዚህ ሀሳብ የሚስማሙት ዶክተር ሳሙኤልም የሱዳንን ግጭት እንደ ምሳሌ ያነሳሉ። ከፍተኛ ጠቀሜታ ያላቸውን የሰሃል የአፍሪካ ቀንድና የቀይ ባህር ቀጠናን አጣምራ በያዘችው ሱዳን እየተካሄደ ያለውን ግጭት ለመፍታት በሚደረጉ ጥረቶች ውስጥ የሚንጸባረቀው የውጭ ሀገራት ፍላጎት ለጣልቃ ገብነቱ መጨመር ማሳያ ነው ይላሉ። ከጊዜ ወዲህ በተለያዩ ሀገራት ውስጥ ኢትዮጵያን ጨምሮ ሱዳንን ደቡብ ሱዳን ማንሳት እንችላለን። ሶማሊያ ውስጥ ሶማሌላንድ ውስጥ የነበረውን በቅርብ ሶል አካባቢ የነበረውን የላሳኖድ ግጭትን ማንሳት እንችላለን። እንደዚህ አይነት መሰል ችግሮች እየተፈጠሩ የውስጥ ጉዳዮች እየወጡ በአደባባይ ወጥተው የውጭ የፖለቲካ ግንኙነቶቻችን ዲፕሎማሲያዊ ግንኙነቶቻችንን የሚያበላሹበት ሼፕን በማድረግ ያንን በማድረግ ረገድ አስተዋጽኦ የሚያደርጉበት አሉታዊም አዎንታዊም አስተዋጽኦ የሚያደርጉበት ሁኔታ እናያለን እና በዚህ ውስጥ ደግሞ በዙሪያው አሁን በሌላ ጉዳይ ጸረ ሽብርተኝነትን በተለይ ለመቋቋም በሚል የመጡ ሀይሎች እጅም ይባል አይደለም የራሳቸውን ፍላጎት ለማሳካት በሚያደርጉት እንቅስቃሴ እና በሚሰጥቷቸው አጋርነቶች አንደኛው ሀገር የሌላኛውን ሀገር ጉዳት ላይ የሚጥል አይነት ቃሴዎችን ሲያደርጉ እናስተውላለን እና በአካባቢው እየተፈጠሩ ያሉ እውነቶች አንድም ከውስጥ የመነጩ ከባል ሀገራት ታካይዞ አካባቢ ካሉ ሀገራት የፖለቲካ ስሪት የሚመነጩ ናቸው። ሁለትም እና ደግሞ በአብዛኛው ደግሞ ከውጭ በሚመጡ ተጽዕኖች የሚፈጠሩ ሆኖ እናገኛቸዋለን። ጠንካራ የሆነ ለመንግስታት መካከል ያለ ግንኙነት አለ ለማለት ትንሽ ያስቸግረኛል። ብዙዎቹ መንግስታት ከውጭ የሚመጡ ሀሳቦች ተገዢ የሆኑና ቁጭ ብለው መክረው ለአካባቢው የሚሆን ነገር በዘለቄታ ከማሰብ ባሻገር ጊዜያዊ የሆነውን መፍትሄ በማፈላለግ አብሮቸው በአጋርነት የሚሰሩ ለጥቅም የሚተባበሯቸው መንግስታት ኢንትረስት የማስቀደም አይነት ሁኔታዎች በጣም ይታያሉ። ግን ይህንን ምስል ውጭ ያለውን ኃይል ብቻ የረባሱን ፍላጎት ለማስከበር በሚያደርጉ እንቅስቃሴ አካባቢው መረጋጋት ያጣ እንዲሆን አድርጎታል ብለን ብሌም ክሱን ወደዛ ማስኬቲንግ የሚለብ ቁጭ ብለው የኢጋድ አባል ሀገራት መስራት ያለባቸው ብዙ የቤት ስራዎች አሏቸው ብዬ አስባለሁ። በተወሰነ መልኩ የዛሬ ሁለት ሶስት ወር የድንበር ተሻጋሪ የሴኪዩሪቲ ትራንስናሽናል ሴኪዩሪቲ ኢሹስ ምላቸው ድንበር ተሻጋሪ የሆኑ የደህንነትና እና የጸጥታ ጉዳዮች ላይ በጋራ ለመምከር ስምምነቶችን በማዘጋጀት ተግባራዊ እንዲሆን ለመስራት የሄዱበትን ርቀት እናያለን። ግን ከዛ በኋላ ደግሞ የመጡ ሁኔታዎችን ስታይ ደግሞ በእውነት እነዚህን ሀሳቦች መሬት ላይ መተግበር የሚያስችል ቁርጠኝነት አለው ብለ ጥያቄ እንዲታነስ ያደርጋል። እና በአጠቃላይ አህጉሪቷ ውስጥ እንዳለው ሁሉ በጣም ትንሽ ዘገም ያለ የአንቀላፋ አይነት ማስተባበር ሚና ያለው አህጉራዊም ቀጠናዊ ድርጅቶች መኖር የበለጠ የውጭ ሀይሎች ከራሴ የራሳቸውን ኢንትረስት ቀይ ባህር አካባቢ ያለውን ከማስጠበቅ ባሻገር በሀገራችን ውስጥ ጉዳይ ስጣልካን በመግባት ደካማ መንግስታትን በመፍጠር የእነሱ ፍላጎት ማስከተል የሚያስችሉ ስርዓቶች በደንብ ገዥ ሆነው እንዲቀጥሉ የማድረግ ስራ ላይ እንዲሰማሩ ከፍተኛ የሆነ ድል ሰጥቷል ለማለት እፈልጋለሁ። ዶክተር ሳሙኤል አክለውም በተጣራሪ ፍላጎቶች መናሪያነቱ ቀድሞም ቢሆን የሰላምና ጸታ ችግር መገለጫዎቹ የሆኑት የአፍሪካ ቀንድ በሱዳን የተከሰተውን የእርስ በርስ ጦርነት ተከትሎ ለአዲስ የሽብር ስጋቶች የሚጋለጥበት እድልም ተፈጥሯል፣ ይላሉም ከሊቢያ መፍረስ በኋላና ማሊ ውስጥ ካለ የሽብርተኞች እንቅስቃሴ ጋር ተያይዞ የሽብር ቤልት ወይም የሽብር ቀለበት ወይም ቀበቶ ከሴኔጋል ጀምረ እስከ ሶማሊያ፣ ጅቡቲ ድረስ እንዲገጥም የሆነበት ሁኔታ ነው የምታየው። በተለይም ደግሞ በቅርቡ ሱዳን ውስጥ ከተነሳው የፖለቲካ ስልጣን ሱኩቻ መሰረት አድርጎ ከተፈጠረው ኢንስታቢሊቲ ወይም አለመረጋጋት ጋር ተያይዘ ካሜሩን፣ ማሊ፣ ሴንትራል አፍሪካን ሪፐብሊክ፣ መካከለኛ አፍሪካ ሪፐብሊክ፣ ቻድ፣ አሁን ሱዳን ከዛ ከኢትዮጵያ ጋር ተገናኘ እዛ ጅቡቲ፣ ሶማሊያ፣ ሶማሌላንድ እያለ ሌላ ሳምን ኮንፍሊክት ጨምር በጣም ምቹ የሆነ የግጭት ኢንተርፕርነሮችን መጥቀም የሚችል ወይም ደግሞ ከውጭም ሆኖ የራሱን አስተሳሰብ አስተሳሰብ የፖለቲካሪዎች ኢምፖዝ በማድረግ ብሔራዊ ጥቅሙን ብቻ ታሳቢ አድርጎ ኤክስፕሎት ለማድረግ ለመበዝበዝ ላሰበ ማንኛውም ህጋዊም ሆነ ህጋዊ ያልሆነ መንግስት የሚመች ስርዓት የተፈጠረበት ሁኔታ ያለ በቀይ ባህርና የአፍሪካ ቀንድ ቀጣና የተፈጠረው ሌላው ለውጥ ኤርትራ ወደ አካባቢው ተቋማትና ዓለም አቀፍ ዲፕሎማሲ የመጣችበት መንገድ ነው። ላለፉት 16 ዓመታት ከምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ይጋድ እራሷን አግላ የቆየችው ኤርትራ ከሁለት ወራት በፊት ወደ ህብረቱ ተመልሳለች። ይህንኑ ቀጠናዊ ተቋም የማነቃቃት ሀሳብ እንደያዘች አስታውቃለች። ዶክተር ሳሙኤል እንደሚሉት ይኸው የኤርትራ የቅርብ ጊዜ ዲፕሎማሲያዊ እንቅስቃሴ እንዲመጣም ከደም አፋሳሹ የኢትዮ ኤርትራ ድንበር ጦርነት በኋላ ሰላም ጦርነትም ያልነበረበትን ሁኔታ የለወጠ የሰላም ግንኙነት መፈጠሩ አስተዋጽኦ አበርክቷል ይላሉ። ኤርትራ ከኢትዮጵያና ከሶማሊያ ጋር አንድ በመሆን የፈጠረችው ጥምረት በተለይ በፎርማጆ ዘመን ሶማሊያ ውስጥ የነበረው መንግስት ሌሎችንም እንደውም እንደ ስጋት ለሌላው የዓለም ምዕራብ ምዕራብ መር ኃይል አስተላለፍ እንደ ስጋትም ተወስዶ የነበረ ቀጣናዊ ሪቫይቫል ወይም መነሳሳትን ያየንበትን ጊዜ ማንሳት ይችላል። ከተላጥነት መንፈስ ወጡ። አካባቢው ሊረጋጋ ነው። እነዚህ ሶስት መንግስታት በጋራ መስራት ከጀመሩ አካባቢውን ከሽብርተኝነት ከሌሎች ኃይሎች ጣልቃ ገብነት የጸዳና ለህዝቦች ጠንካራ የኢኮኖሚ መሰረትና የሰላም መሰረት ሊጥል የሚችል ጅምር ተፈጠረ ብሎ ብዙዎች ተስፋ ያደረጉበት ብዙም ሳይቆይ በሶማሊያ ውስጥ በተደረገው ምርጫ የሀሰን ሼክ መንግስት የመጣበት እና ነገሮች በተገላቢጦሽ የሄዱበት የቱርክ በአካባቢው የነበራት ፕሬዘንስ በግብጽ በሌሎች፣ በአሜሪካ ኃይሎች፣ በሳውዲ የተተካበት በጣም አጭር በሚባል ጊዜ ብዙ ነገር የተለዋወጠበትን እውነት እናያለን። ያንን ስናይ የኤርትራ በዚህ መልኩ በተለይም ደግሞ ሪሰንትሊ በቅርብ ጊዜ የኢጋድ ውስጥ ያላትን እንቅስቃሴ ስናይ ሱዳን ውስጥ አሁን ባለው ሰላም የማፈላለግ ማፈላለግ ሂደት ውስጥ የምታደርገውንም እንቅስቃሴ ስናይ በአሉታን በአዎንታዊ መልኩ ሊገለጽ በሚችሉት በሁለቱ ምክንያቶች እንደዚህ አይነት እንቅስቃሴ መፍጠር መጀመሩ ከተዘጋበት ዝግ ከነበረ ሲስተም ወጣ በማለት ለመነጋገር ለዳያሎግ ለዲፕሎማሲ በር የከፈተ ተምሳሌ የሆኑ ጉዳዮችን እናያለን። ኤርትራዊ የፖለቲካ ተንታኝ አብዱራማን ሰይድ በበኩላቸው ኤርትራ ወደ ዓለም ዲፕሎማሲ መድረክ መመለሷ ለአገሪቷና ለቀጠናው ይዞት የሚመጣው እድል እንደሚኖርም ይጠቁማሉ። ዳሩ ግን የአገሪቱ መሪ ፕሬዚዳንት ኢሳያስ አፈወርቂ በቀይ ባህርና በቀንዱ ፍላጎቶቻቸውን በግልጽ ከሚያራምዱት ከቻይናና ከሩሲያ ጋር ወዳጅነታቸውን ለማጥበቅ ከሰሞኑ እያደረጉት ያለው ጥረት የቀጠናውን አገራት ወደ ተጣራሪ ጎራ አስተላለፍ ሊወስዳቸው ይችላል የሚል እምነት አላቸው። ይህም ባጸፌታው ኤርትራ ከኢትዮጵያ ጋር ያላትን ግንኙነት የሚያበላሽ ጣልቃ ገብነት ሊጋብዝ እንደሚችል ስጋታቸውን ይገልጻሉ። ፕሬዚደንት ኢሳያስ በአሁኑ ጊዜ ኦኬ እኔ የእናንተ ነኝ እናንተ ሙሩን እኛ እኛ ጋር ደግሞ ከእናንተ ጋራ ነን የሚል ነው። እንግዲህ ይህን አቋም ከጥገኝነቱን ራቅ ብሎ ካየ ነው ኢቨን በሌላ ፖዚቲቭ አይን ልታይ ከሆነም ጥሩ ነው ወይ ለሚባል ጥያቄ በአሁኑ ጊዜ እንደዛ አይነት አንታጎናይዝ ማድረግ አንዱን ክፍል የዓለም ክፍል አንታጎናይዝ አድርገህ ከአንዱን ጋር መጠጋት በአሁኑ ጊዜ ለድሃና ለትናንሽ ሀገሮች የሚበጅ አይደለም። የሚበጀው እንግዲህ ተቻለ ያህል ኒውትራል ሆነ የአንዱን ጥገኝነት ሳትይዝ ግን ከሁሉም ጋራ በጥቅምህን እንትን ቅድሜ ያሰተህ ለመስራት የሚያበቃህ አገር ስ መሰረት ብቻ ነው። እንደዛ ካላረክ ግን ዛሬ የምታደርገው ማለት በአንድ ሰው የሚወሰነው ውሳኔ ሌላ እሱ ሲቀየር ደግሞ ሌላ ውሳኔ ሊመጣ ይችላል እና የፕሬዝደንት ኢሳያስ ፍጹም የራሽያ እና የቻይናን ጥገኝነት መውሰደው ምናልባት አሜሪካኖቹን ሊያስቆጣቸው ይችላል። አሜሪካኖች ደግሞ ባላቸው ጫና በኢትዮጵያ ላይ ይሄን ግንኙነት በሁለቱ ሀገሮች ያለው ጥሩ እንዳይጠነክር ሊሰሩም ይችላሉ። እንደዛ ለዛ አይነት ጫና ከተንበረከኩ አይና አንዳቸው ሀይሎች ጥሩ አይደለም ማለት ነው ለሁለቱ ሀገሮች ምክንያቱም ያን እስከ ጦርነትም ሊያደርሳቸው ስለሚችል ማለት ነው። እንግዲህ ግንኙነታቸው የሚወስሉት እነሱ ናቸው፣ ሁለቱ ሀገሮች የፎሬን ፖሊሲያቸው ከአንዱ ሊሆን ይችላል፣ ከሌላው ሊሆን ይችላል። ግን አትሊስት የነሱን የጋራ ጥቅማቸው ደግሞ በራሳቸው የሚያስከብሩበት ሁኔታዎች መፍጠር አለባቸው። እንደዛ ካደረጉ ብዙ ችግር ሊያጋጥማቸው ይቻላል። እንደዛ ካላደረጉ ግን እርስ በራስ ላይ የጥላቻና የጦርነት ላይ የመድረስም እድልም ሊፈጠር ይችላል ማለት ነው። ዶክተር ሳሙኤል ተፈራ ሩሲያ በዩክሬን የምታካሄደው ጦርነት በቀይ ባህር ፖለቲካም ላይ ያሳደረው ከፍተኛ ተጽዕኖ እንዳለ ያመለክታሉ። ከምንም በላይ ግን በአካባቢው የጦር ሰፈር የገነቡት አሜሪካና ቻይና በታይዋን ነጻነት እንዲሁም በቴክኖሎጂና ፈጠራ ውዝግብ መካራቸው ለቀጠናው ፖለቲካ አለመረጋጋት ተደማሪ መንስኤ ሊሆን እንደሚችል ስጋታቸውን ይጠቁማሉ። ምናልባት በጦር መሳሪያ የሚገለጽ በጦርነት የሚገለጽ ከፍተጫ ያለፈ ጉዳይ ለጊዜው እንትም ባይፈ የተከሰተ ባይሆንም ወደፊት ግን ያይከሰታል የሚል ደግሞ ፍራቻና ስጋት አለ። ሶማሌላንድ ንዙ አፍንጫችን ስር ብትወስድ ሶማሌላንድ ውስጥ ሶማሌላንድ መንግስት ከሶማሊያ ጋር በእውቅና ጉዳይ በአስተዳደር ጉዳይ ግጭት ውስጥ አለ። በተለያዩ በዝሪያ ያሉ ከዝሪያም ውጭ ያሉ ትልቅ ምትላቸው ሀያላን ሀገራትን ደግሞ ፍላጎቶቻቸውን እያሳዩ ነው። እንቅስቃሴ ያደርጋሉ ከሁለቱም መንግስታት ጋር ከዛ ባሻገር የቻይናና የታይዋን ጉዳይም እዚህ ውስጥ አለ። ሶማሌላንድ ውስጥ ስሙን ቀይሮ ኤምባሲ ባንለውም የቴክኒካል ኮኦፕሬሽን ወይም ድጋፍ በመስጠት በሚል ፕሪቴክስት ታይዋን ትንቀሳቀሳለች። ያ በቻይና ዘንድ ተቀባይነት የለውም። አሜሪካኖች ሶማሌላንድን ለማገዝ የሶማሌላንድ ፓርትነርሽፕ አክት ብሎ የዛሬ ሁለት ዓመት ይመስለኛል ባደረጉት ስምምነት የሶማሊያን አይ ታላቋ አንድ ሶማሊያ ፖሊሲ አንድ ሶማሊያ ፖሊሲ እናራምዳለን ቢሉ ግን በተለያዩ ምክንያቶች የውጭ ጉዳይ ሚኒስትራቸው ስቴት ዲፓርትመንት የምንለው የመከላከያው ዲፌንስ ፎርስስ፣ ሰብዓዊ እርዳታ የሚሰጠው ዩስድ እነዚህ ደግሞ በተለየ ምክንያት በማይገልጹት ምክንያቱ ሶማሌላንድ ውስጥ እንዲንቀሳቀስ የፈቀደ ስምምነት አድርገው፣ በዛ ስምምነት የሶማሊላንድ መንግስት ደግሞ ከአሜሪካ ጋር በመሆን የታይዋንን ፕሬዘንስ የታይዋንን እዛ ውስጥ መኖር እንደሚደግፍ የቻይናን ተጽዕኖ ፈጣሪነት፣ በጎ ያለሆነ ተጽዕኖ ፈጣሪነት እንደሚቃወም እንደሚስማማ አድርገው የተፈራረሙትን ስምምነት ደግሞ እናያለን። ይሄ እዛ አካባቢ ላይ ከቻይና ሲ አካባቢ አንስቶ ያለውን ፍጥጫ እዚህ ውስጥ እንዴት ኤክስፖርት እንደሚያደርገው እንደሚያመጣው እና ብዙ ሀገራትን በቻይናና በአሜሪካ ጎራ የሚያሰልፍ የለበለጠ ርቂት ጥፋት የፖለቲካ ልዩነት መስፋት፣ ስንጥቅ መስፋት ምክንያት ሊሆን እንደሚችል ማየት መገመት የሚሳነን አይደለም። በቀንዱ አካባቢ ጂኦፖለቲካዊ ፖለቲካዊ ፉክክሩ እያየለ በሄደበት በዚህ ወቅት የአፍሪካ ሀገራት የበለጠ ተቀራርበው መስራት እንዳለባቸው ምሁራኑ ይመክራሉ። በተለይ አሁን በሚስተዋለው ዓለም አቀፋዊ ሁኔታም ተለዋዋጭ ፖለቲካን እያስተናገደ ያለውን የቀይ ባህር መልካ ምድር ተጋሪውን የአፍሪካ ቀንድ ሀገራት ለጋራ ጥቅሞቻቸው መከበር እንደ ኢጋድ ያሉ ቀጠናዊ ድርጅቶች በማጠናከር በትብብር የሚሰሩበትን ስልት መፍጠር ይኖርባቸዋል ይላሉ። የፖለቲካ ተንታኙ አብዱራማን ሰይድ አሁኑ አሰላለፍ ያለው የዓለም አስተላለፉ እንደ የቀዝቃዛው ጦርነት አስተላለፍ የአይዲዮሎጂ አስተላለፍ አይደለም። ሊብራልና ኮሚኒስት የሆነ አይዲዮሎጂ ይከፋፍለው ነበር የድሮ የአሁኑ ግን የጥቅም ነው ሲምፕል እንት ነው ጥቅም ነው ማነው ማለት እንትን ኢኮኖሚያ ጥቅም ሊያገኝ የሚችለው ቻይናዎች ኮሚኒስት ይሁኑ አይገባቸውም ዋናው ጥቅማቸው ነው ራሽያኖቹም እንደዛ አሜሪካኖቹም እንደዛ ሌሎቹም እንደዛ በዚህ ምክንያት እንግዲህ የአፍሪካ ቀንድ ደግሞ አንድ ጥምረት ሆነው ሲቀርቡ የጋራ ጥቅማቸውም በደንብ አድርገው ሊከላከሉለት እና ለሱ የሚሆን የሚበጅ ደግሞ ብዙ ኢንትረስትስ ወደ እንትን ወደ አፍሪካ ቀንድ ሊያመጡለት ይችላሉ። እንግዲህ እዚህ ላይ የሚፈለገው እንግዲህ ሁለት አይነት ስራዎች ናቸው። አንደኛው እርስ በራሳቸው ያለው የአፍሪካ ቀንድ ሀገሮች አስተዳደራቸውን የሚመቻቸውና ሕዝባቸውን የሚመጥን እንዲሆን፣ በሁለተኛው ደረጃ ደግሞ የጋራ ጥቅም የጋራ ጥምረት። ለምሳሌ የአውሮፓ ሕብረት ሲጀምር በጥቂት ሀገሮች ነው የጀመረው፣ እስከ ሀያ ሰባት ሀገሮች ደረሰ። አሁን ተሞክሮ ወደ አፍሪካ ቀንድም ማምጣት ይቻላል። የቀይ ባህር አዋሳኝ ሀገራት በተናጠል ትብብሮችና የፖሊሲ ውሳኔዎች ላይ ማተኮራቸው አሁን ላሉበት አለመረጋጋት ሙስናና ብጥብጥ እንዲዳረጋቸው ዶክተር ሳሙኤል ይገልጻሉ። በቀጣይ ግን በአካባቢው የሰላምና ደህንነት ሁኔታ ላይ በጋራ መስራት የግድ የሚላቸው ጊዜ ላይ ስለመድረሳቸው ያመለክታሉ። አፍሪካ ሁል ጊዜ የሌላው ሀገር የሌላው ሀያል ሀገር የምርት ማራገፊያ ዳምፕ ማድረጊያ ቅርጫት እንድትሆን የተፈረደባት እስከሚመስል ድረስ ሁሉም የሚመጣው አፍሪካን መሰረት አድርጎ ነው። ልማቱን፣ ብልጽግናውን፣ እድገቱን የሚያስበው በዛ አሳቢ ነው። በዛ አይነት ፖለቲካዊ ቅኝት ነው የሚንቀሳቀሰው እና እኛ እንግዲህ ነቅተን ብላይም ሳመረ ሽፍት ጣት ሳንቀስር የኛ ችግር ምንድን ነው እኛ በጋራ እንዴት ልንሰራ እንችላለን ብለን ማውራት ያለን ትልቅ ጦር ሰፈር የሚገነቡ ኃይሎችንም ቢሆን በቃችሁ ማለት ይገባል። ጅቡቲ ይህን ስታደርግ የሌሎችን በጎረቤት ሀገሮች አፍንጫ ላይ ነው እንግዲህ ጦር እያሰፈረች ያለችው እና አትሊስት ለዛ ኃላፊነት በተሰማው መልኩ ከጎረቤት አገሮች ጋር መነጋገር ያስፈልጋል። ይህን ንብረቱ ሊያወራው ይገባል። ይህን ኢጋድ ሊያወራው ይገባል። ኢኮኖሚያዊ መሰረቱ የምታገኘው ጥቅም እንዳለ ሆኖ ግን እነዚህ ኃይሎች ደግሞ የሚፈጥሩት ሽግፍ እና ቅራኔ በተለይ ከኢትዮጵያ፣ ከጅቡቲ፣ ከኤርትራ ጋር ቅራኔ ውስጥ ቢገቡ ጅቡቲ ላይ ሆነው ጥቃት ቢፈጽሙ ምን ሊፈጠር ይችላል የሚለውን ታሳቢ በማድረግ እንደዚህ አይነት ውሳኔዎች ሀገራት ሲወስኑ መነጋገር የሚችሉበትን ፍሬምወርክ ወይም ማዕቀፍ ማበጀትም ያስፈልጋል ብዬ አስባለሁ። ለዚህ ደግሞ ሌሎችም ሀገራት በተቀዳሚነት ጥያቄውን ማቅረብ ይኖርባቸው አሉ ብዬ አስባለሁ። ከዛ ባሻገር ያለው የቀይ ባህርን ካነሳን ዘንዳ የባህር በር ጉዳይ አለ። የአካባቢውን የማሪታይም ሴኩሪቲ የምንለው የባህር ላይ ውንብድናና ሌሎች ተጽዕኖችን መቆጣጠር የመሳሰሉ ጉዳዮች ይነሳሉ እና ይሄ ደግሞ የባህር በር ያላቸውና የባህር በር የሌላቸው ሀገራት ደግሞ በጋራ በመሆን አንድ ላይ በመሆን የኢኮኖሚ ተጠቃሚነት መረጋገጥ የሚችልበትን መንገድ ማሰብ ያስፈልጋል ብዬ አስባለሁ። ከቀንዱ አገራት በሕዝብ ብዛት ቀዳሚዋ ኢትዮጵያ በቀይ ባህር ፖለቲካ ላይ እየተካሄዱ ባሉ ለውጦች ሁነኛ ተሳትፎ በማድረግ ብሔራዊ ጥቅሟን ለማስከበር ምክክሮችን ስታካሄድ ቆይታለች። ወደብ አልባነትን ካስከተለባት የ1983 ዓ ም የሥርዓተ መንግሥት ለውጥና የኤርትራ ነጻነትን ተከትሎም ከ27 ዓመት በፊት ፈርሶ የነበረው ባህር ኃይሏን ዳግም እንዲቋቋም በማድረግ በአዲስ መልክ አደራጅታለች። ለአሜሪካ ድምፅ አስማማየ ነው። 个性的自信。 የቅዳሜ ምሽት መሰናዷችን ይቀጥላል በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት መሰናዶ ይቀጥላል። አሁን ሰዓቱ የሙዚቃ ቃና ነው። ከእንግዲ ወልዴ ጋር ተከታዩን ግማሽ ሰዓት አብራችሁ ተሆኑ ዘንድ እጋብዛለሁ። ጤና ይስጥልኝ። እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችሁ የማመሸው እንግዲህ ወልደ ነኝ። ቡጊ ሹዝ በኬሲ እና ሰንሻይን ባንድ የተቀነቀነ ቆየት ያለ ዘፈን ነው። የቡጊ ጫማዬን አጥልቄ ከአንቺ ጋር እስኪ ነጋ መለነስ ይሻለሁ እያለ ነው። በርካታ የፊልምና የቴሌቪዥን ፕሮግራሞች ማጀቢያነት እንደዋለም ልብ ብለዋል። ሎጊ ሹዝ ነበር በኬሲ ኤንድ ሰንሻይን ባንድ። ቀጣዩ ምርጫዬ የባላዷ ንግሥት ነች፣ አስቴር አወቀ ሰበቡ። አስቴርን እናመሰግናለን። ቪንሰንት በብዛት በሚታወቅበት ስታሪ ስታሪ ናይት የአሜሪካዊው አቀንቃኝ ዳን ማክሌን ዜማ ነው። ዘፈኑ የዝነኛውን ደች ሳሊ ቪንሰንት ቫንጎ ሕይወትና ሥራ እንዲሁም ሞት ጭምር የሚዳስስ ሲሆን ዘፈኑ በብዛት የሚጠራበት ስታሪ ስታሪ ናይት ታዋቂ ከሆኑት አንዱ የቫንጎ ስዕሎች የሆነው ስታሪ ናይትን ይመለከታል። How you tried to set them free. They would not listen, they did not know how. Perhaps they'll listen now. Starry, starry night. Flaming flowers that brightly blaze. Swirling clouds in violet haze reflect in Vincent's eyes of china blue colors changing hue morning fields of amber grain weathered faces lined in pain are soothed beneath the artist's loving hand now i understand what you try Say to me how you suffered for your sanity, and how you tried to set them free. They would not listen. They did not know how. Perhaps they'll listen now, for they could not love you, but still your love was true. And. When no hope was left inside on that starry starry night you took your life as lovers often do but i could have told you Vincent this world was never meant for one as beautiful as you starry starry night Portraits hung in empty halls, frameless heads on nameless walls, with eyes that watch the world and can't forget, like the strangers that you've met. The ragged men in ragged clothes, a silver thorn, a bloody rose, lie crushed and broken on. Now I think I know what you tried to say to me, and how you suffered for your sanity, and how you tried to set them free. They would not listen, they're not listening still. Perhaps they never. የቫንጎን ህይወትና ስራ የተመለከተውና በዳውን ማክሊን የተቀነቀነውን ስታሪ ስታሪ ናይት ነበር። አድማጮች ያደመጥ ነው በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያቸው የማመሸው እንግዲህ ነኝ። ሙሉ ቀን መለሰ ነው ባይንሽ ልለፍ ሙሉ ቀን መለሰን አመስግነን፣ ከፍራንክ ሲናትራ ምርጥ ዜማዎች አንዱ ወደ ሆነው ማይ ዌይ እናልፋለን። But you needn't rise. And now the end is near, and so I face the final curtain. <inaudible> ሕይወትን በራስ ምርጫ ስለመኖር ቆራጥነትና ውሳኔ ሰጭነት አስፈላጊ መሆን ይተርካል። ሲናትራ በበኩሉ ለእርሱ ብሔራዊ መዝሙር እንደሆነ ይናገራል። በጣም ነበር ዘፈኑን የሚወደው የራሱ ሕይወት ስለሚያሳይለት ይመስለኛል። My way regrets. I've had a few, but then again, too few to mention. I did what I had to do, I saw it through without exemption. I planned. Charted course each careful step along the byway and more much more I did my way yes there were times I guess you knew when I bit off more could you? If not himself, then he. ነጻነት መለሰ ነች ልደብቅህ ወይ እያለች ነው። የዛሬው የሙዚቃ ቀና የመጨረሻ ምርጫዬ ነው። በዚሁ ዜማ ነው የምሰናበታችሁ። እንግዲህ ሁሌ ነኝ። የሳምንት ሰው ይበለን። ሰላም። አድማጮቻችን በሙዚቃ ቀና ዘና እንዳላችሁ ተስፋ እናደርጋለን የቅዳሜ ምሽት መሰናዷችን እዚህ ላይ ተፈጽሟል ኤደን ገረመው መሰናዶውን በመምራት ፂዮን ግርማ በአርቶቱ ንጉሱ ታምሬ በፕሮዲውሰርነት አብረናችሁ ቆይተናል እናንተም አብራችሁን ስለነበራችሁ እናመሰግናለን ሰላም ጤና ስጠለን ደናደሩ